በኢትዮጵያ የዩናይትድ ስቴትስ አምባሳደርነት ጊዜያቸውን የሚያጠናቀቁት ፓትሪሺያ ሐስላክ ትላንት በኤምባሲው የስንብት ንግግር አድርገዋል። አምባሳደሯ በኢትዮጵያ ባሳለፉት የሦስት ዓመታት የሥራ ዘመን በኢትዮጵያ በሐምሳ ዓመታት ውስጥ ባልታየ መልኩ የተከሰተው ድርቅ የከበደ ረሃብ እንዳያስከትል የተደረገው ጥረት ከተከናወኑት አኩሪ ተግባራት አንዱ መሆኑን አውስተዋል። በቅርብ ጊዜያት በኢትዮጵያ የተከሰቱት ሁኔታዎች እንደሚያሳስቧቸው የገለጹት አምባሳደሯ በጉዳዩ ዙሪያ ከኢትዮጵያ መንግስት ጋር መነጋገራችንን ቀጥለናል ብለዋል። የአምባሳደር ፓትሪሻ አስላክን ንግግር ይዘት ቆንጅት ታዬ ታቀርባለች። ተሰናባቿ የዩናይትድ ስቴትስ አምባሳደር በንግግራቸው በሀገሮቻችን ግንኙነት ዋና ዋና ዋልታዎች በሆኑት በልማትና የምጣኔ ሀብት እድገት በሰብአዊ መብት ከበሬታና መልካም አስተዳደር እንዲሁም በሰላምና ጸጥታ ጉዳዮች አትኩረን ባከናወናቸው ስራዎች እጅጉን እኮራለሁ። ሆኖም ገና ብዙ ስራ እንደሚጠብቀን በሚገባ አውቃለሁ ብለዋል። ኢትዮጵያ የዩናይትድ ስቴትስ ታላቅ አጋር መሆኗን ገልጠው ፕሬዚደንት ባራክ ኦባማ ባለፈው አመት በኢትዮጵያ ያደረጉት ጉብኝት በስራ ዘመኔ ታላቁን ስፍራ የምሰጠው ነው ብለዋል። የፕሬዝደንቱ ጉብኝት የኢትዮጵያ ሕዝብ ያሉት ታላላቅ ምኞቶች ሙሉ በሙሉ እውን እንዲሆኑለት ድጋፍ ለመስጠት ያለንን ቁርጠኝነት በአጽንዖት አረጋግጧል ሲሉም አክለዋል። ባለፉት ሶስት አመታት በትምህርት በጤና፣ በግብርናና በስነ ጥበብ ዘርፎች ኢትዮጵያ የልማት ግቦቿን ለመደገፍ በምናካሄዳቸው መርሃ ግብሮች ሁሉ ሁላችንም ልንኮራ ይገባል ሲሉ አስገንዝበዋል። በመጨረሻው የስራ ዘመናቸው አመት በኢትዮጵያ የተከሰተው አስከፊ ድርቅ የከበደ ረሃብ እንዳያስከትል በጋራ ባደረግነው ጥረት ልንኮራ ይገባል ብለዋል። በቅርብ ጊዜያት በሀገሪቱ የተከሰቱትና የኢትዮጵያ ሕዝብና መንግስት ያስመዘገቧቸው እርምጃዎች ላይ አደጋ ሊጥሉ የሚችሉ ያሏቸው ሁኔታዎች ያስጨነቋቸው መሆኑን አምባሳደሯ ሳይገልጹ አላለፉም። ሁኔታው በኤምባሲው የሰራተኛ ማህበረሰብ ዘንድ ጨምሮ ከባድ ፍርሃትና ጭንቀት ማስከተሉን አውቃለሁ ብለዋል። በጉዳዩ ዙሪያ የኢትዮጵያ መንግስት ማነጋገራችንን ቀጥለናልም ብለዋል። በሁሉም እርከኖች ያሉ የኢትዮጵያ መንግስት ባለስልጣናት በሀገሪቱ ህገ መንግስት የተረጋገጡት የዲሞክራሲያዊ አስተዳደር፣ የሰብአዊ መብት ከበሬታና የህግ የበላይነትን እንዲያከብሩ ማሳሰባችንን ቀጥለናል ብለዋል። አያይዘውም ለጋዜጠኞች፣ ለመገናኛ ብዙሃንና ለተቃዋሚዎች ድምፅ ምህዳሩን ማስፋት ጠቅላይ ሚኒስትሩና ገዢው ፓርቲ የሚያራምዷቸውን አጀንዳዎች ያጠናክራሉ እንጂ አያሰናክሉም ሲሉ ፕሬዝደንት ኦባማ በጉብኝታቸው ወቅት የተናገሩትን ጠቅሰዋል። ከዓለም ቀደምት ዲሞክራሲ በሆነችው በዩናይትድ ስቴትስ እንኳን ችግሮችን አምነን በመቀበል እያስተካከልን ዲሞክራሲያችንን ይበልጡን ለማጠንከር መስራታችንን አላቆምንም ሲሉ አስገንዝበዋል። የመናገር እና የመሰብሰብ ነፃነት፣ ግልጽነትና ተጠያቂነት የመልካም አስተዳደርና የዲሞክራሲ አስፈላጊ ዋልታዎች ናቸው ሲሉም አስረድተዋል። የዩናይትድ ስቴትስ የሰብአዊ መብቶች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊኖውስኪ በቅርቡ ኦል አፍሪካ ዳት ካም ላይ ባወጡት ጽሁፍ፣ ሁለቱ ሀገሮቻችን የጋራ ጥቅም ያላቸው በመሆኑ ዩናይትድ ስቴትስ በኢትዮጵያ ብልጽግና፣ መረጋጋትና ስኬት ትጠቀማለች። ኢትዮጵያ ደህንነቷን ስትጠብቅ ሌሎችን ልትረዳና ልታበረታታ ትችላለች። የተራዘመ ቀውስ ውስጥ ስትገባ ግን ሁለቱ ሀገሮች ያላቸውን የጋራ ግብ ይጎዳል። መልእክታችን ግልጽ ነው የኢትዮጵያን እድገትና ስኬት የሚፈልግ ሁሉ ሀገሪቱ እጅጉን የምትጠነክረው ሁሉም ድምጾች ሲሰሙ፣ መንግስት ለሁሉም ተጠያቂነት ሲኖረው መሆኑን መገንዘብ አለበት። ከህግ ውጪ ሰዎችን ማሰርና ማጥቃት መቆም አለበት ሲሉ ረዳት የውጭ ጉዳይ ሚኒስትር ማልኖውስኪ የተናገሩትን ተሰናባቿ አምባሳደር ጠቅሰዋል። በመጪው አዲስ ዓመት ሰላማዊና የበለጸገች ኢትዮጵያ የጋራ ራዕያችንን እውን ለማድረግ አብረን መስራታችንን እንቀጥላለን ብለዋል።